ባለፈው ሳምንት ቃለ መሃል ላይ የፈጸሙት አዲሱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በተባበሩት መንግሥታት ድርጅት ዓመታዊ ጉባኤ ላይ ለመሳተፍ በዩናይትድ ስቴትሷ የኒውዮርክ ከተማ ላይ ናቸው። ለመሆኑ የአቶ ኃይለ ማርያም ደሳለኝ አስተዳደር ምን ዓይነት አስተዳደር ይሆን? በሀገር ውስጥ በተለይ በፖለቲካው፣ የሰብአዊ መብቶች ጥበቃ እንዲሁም የመገናኛ ብዙሃንና የንግግር ነጻነቱ ጎራ ምን ዓይነት ፖሊሲዎችን ያራምዱ ይሆን? የዛሬ የሰጥ አገባ ተሳታፊዎች አቶ መኮንን ካሳ ከዚ ከዩናይትድ ስቴትስ የኢትዮጵያን መንግሥት ፖሊሲዎች በመደገፍ አቶ መስፍን አማን ደግሞ የመንግሥቱን ፖሊሲዎች በመቃወም ይከራከራሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ከቀደመው ክርክራችሁ በኋላ ሁኔታዎች ተቀይረዋል። አቶ ኃይለ ማርያም ደሳለኝ ቃለ መሐላ በመፈጸም የመሪነቱን መንበር ተረክበዋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ውጥኖች፣ ውርሶችና ቅርሶች ለማስቀጠል እንደሚሰሩ ነው የተናገሩት። የአቶ ኃይለ ማርያምን አስተዳደርና የቀጣዩ ዓመታት የኢትዮጵያ ጉዞ ምን አይነት ገጽታ ሊኖረው ይችላል የሚል ግምት አሳድሮባቸዋል። አቶ መኮንን የሁለት በኢትዮጵያ በታሪክ ለመጀመሪያ ጊዜ የተመረጠ መሪ ባልተጠበቀ ጉዳይ አልፎ ሌላ መሪ እንዲህ በሰላም የስልጣን ሽግግር ደረጃ የደረሰችበት እለት ነው። በጣም ታሪካዊ እለት ነው። ይህንን ጉዳይ ጠቅላይ ሚኒስትራችን በሕይወት ኖሮ አይተውት ቢሆን ኖሮ በጣም ደስ ይለን ነበር ሁላችንም። ግን የተፈጥሮ ጉዳይ ሆነና ምን ይደረጋል። አንተ እንዳልከው ጠቅላይ ሚኒስትራችን አቶ ሀይለ ማርያም ደሳለኝ ስልጣኑን ተረክበዋል። ደጋግመን እንዳየ ነው። የኢህአደግም እንደ ፖለቲካ ፓርቲም ሆነ የኢትዮጵያ መንግስትም እንደ መንግስት በብዙ ሂደቶች ነው እያለፈ የመጣው። እንደየ ሁኔታውና እንደየ አጋጣሚው ለህዝብም ሆነ ለሀገር የሚጠቅሙ ሁኔታዎች ሆነው በተገኙ ቁጥር መመሪያዎች እየተስተካከሉ፣ አካሄዶች እየተስተካከሉ ነው እዚህ ደረጃ ላይ የደረሰው። እኔ እንደሚገባኝም ከሆነ እንግዲህ ያው ጠቅላይ ሚኒስትሩ አባባላቸው በመሰረታዊ ደረጃ የተቀረጸው ፖሊሲና ስትራቴጂ እንዳለ ይቀጥላል። ያው ግን ሁኔታዎች እየተቀየሩ ለሀገሪቱና ለወገናችን የሚጠቅም ነገር ሆኖ በሚገኝበት ጊዜ ያው በታሪኩም እያደረገ እንደመጣው የፖለቲካ ፓርቲውም ይሁን መንግስት የሚያስተካክልበት ሁኔታ ይኖራል ብዬ አምናለሁ። ለዚህም አንዱ ምልክት ያየ ነው፣ አሁን እንዳይኸው የኢህአደግ ራሱ በሊቀመንበሩ ላይ የአስር አመት የጊዜ ገደብ አስቀምጧል። አንድ ሊቀመንበር በስልጣን ላይ የሚቆይበትን የጊዜ ገደብ ነው የሚሉኝ? አዎ ከሁለት ብሔራዊ ምርጫ እንዳያል ይህንን ውሳኔ ወስኗል። የራሱ ትልቅ ትልቅ እድገት ነው። ሲ እንደገባኝ ከሆነ ሁኔታዎች አይቀየርም ሲሉ በመሰረታዊ ደረጃ በዋናነት የተቀመጡት አመራሮቹ ነው እንጂ እንደየጊዜው እንደየ ሁኔታው የዓለም ሁኔታ ሲለዋወጥ ታስታውሳለ ይሄ ድርጅትም ወደ ስልጣን በመጣበት ጊዜ የሶሻሊስት አመለካከት ይዞ የመጣ ድርጅት ነው። ግን የዓለም ሁኔታ ይሄ ድርጅት ስልጣን በሚይዝበት ጊዜ ሲቀየር ደግሞ አብሮ ቀይሮ ለሀገርና ለወገም ይጠቅማል ያለውን መመሪያ ይዞ የቀጠለ ድርጅት ነው። መልካም። ከአለም አቀፍ ሁኔታዎች በተለይ በሀገር ውስጥ ያሉ ሁኔታዎችና የተለያዩ ኃይሎች የሚጠይቋቸውን ከፖለቲካው ምህዳር መስፋት እስከ ሰብአዊ መብት ያሉ ጥያቄዎችን ጨምሮ ምን አይነት መንገድ ይከተላሉ የሚለው ምናልባት ለአድማጮች ልብ ቀረብ ብሎ የሚሰማ ይመስለኛል። እሱን እንመለከታለን። ቅድሚያ ግን አቶ መስፍን እድል ልስጥ። የአቶ መኮንንን ሰምተዋል። እርሶ እንዴት ነው የሚመለከቱት? ኃይለማርያም ደሳለኝ ቃለ መሀላ የተናገሩትን የተናገሩት ንግግር አዳምጨዋለሁ። ያ ያሉት ነገር እንዳሉት ይቀጥላል ማለት አይደለም። ምክንያቱም አንደኛ፣ በሰዎች መካከል በእያንዳንዱ ግለሰብ መካከል የሊደርሺፕ ስታይል አለ። አቶ ኃይለማርያም የአቶ መለስን እንፈልግ ሳንጨምር ሳንቀንስ ይዘን እንቀጥላለን ማለታቸው ለማለት ያህል ካልሆነ በስተቀር በብዙ መንገድ የሚቀየሩ ነገሮች ያሉ ይመስለኛል። አንድ ራሱ ከኢህአዴግ ከውስጡ በሚመጣ በሚፈጠር ሁኔታ ነው። ሁለተኛው ራሱ የዓለም አቀፍ ሁኔታ ቅድም አቶ መኮን እንደገለጹት የዓለም አቀፍ ሁኔታው የሚፈጥረው አስገዳጅ ሁኔታ ለውጦች እንዲመጡ ያደርጋል እና የተያዙ የተጀመሩ ነገሮች ሳይጨመሩ ሳይቀነሱ ይቀጥላሉ ወይም ደግሞ የአቶ መለስ ሌጋሲ ነው ያሉት እሳቸው ቃል በቃል ይቀጥላሉ ማለት ብዙ የሚያስኬድ ይመስለኝም። ምክንያቱም ሌጋሲ ብዙ አይነት ነገር አለ። የስኬት ሌጋሲ አለ፣ የውድቀት ሌጋሲ አለ። በዚህ ነው የሚለካው አንድ ሰው ቅርስ ወይም ውርስ በሚሉ ቃላት እንጠቀም የእንግሊዝኛውን ቃል በመተካት ማንኛውም አድማጫችን በሚረዳው መልኩ። ሌጋሲ የሚሰኘው የእንግሊዝኛ ቃል የሚነሳው ጠቅላይ ሚኒስትር መለስ ትተውት ያለፉትን የጀመሩትን ውጥን እቀጥላለሁ፣ ዳር ለማድረስም እጥራለሁ በሚል መንፈስ ይመስለኛል። አዎ ጠቅላይ ሚኒስትሩ የጀመሯቸው የሚባሉት ነገሮች ላይ እኮ ገና ብዙ የሚነሱ ብዙ መስተካከል ያለባቸው ነገሮች አሉ እንደሚመስለኝ አቶ ኃይለማርያም ለማለት ያህል ካልሆነ በስተቀር ወይም ደግሞ ያው ነገሮችን ለማሟሸት ያህል ብለው ያሉት ነገር ካልሆነ በስተቀር ከዚህ ቀደም አቶ መለስ ይሰሯቸው የነበሩ ያድርጓቸው የነበሩ ነገሮችን ጉድስና ቅርሶችን ይዘው ይቀጥላሉ የሚል እምነት የለኝም። ለውጥ ይኖራል። ምክንያቱም በብዙ መንገድ ላለፉት ሀያ አንድ ዓመታት የአቶ መለስ አመራር ብዙ ውድቀቶችን አሳይቷል። በፖለቲካው ፍጹም ወደ ሆነ አምባገነናዊ የሆነ ሥርዓትነት የተለወጠ ነበር። በኢኮኖሚውን መስክ እንዲሁ የአገሪቱን የኢኮኖሚ ችግሮች በምግብ ራስን የመቻል ጭምር ያን ችግር መፍታት ያለመቻል አቅም ታይቶበታል። በሀገሪቷ ብሔራዊ አንድነት ላይ ከነበሩት ችግሮች በተጨማሪ ያልነበሩ አዳዲስ ችግሮችን ፈጥሮ ያለፈ ነው እና ያንን ውርስና ቅርስ እንደነበሩ ይዘን እንቀጥላለን ማለት ብዙ የሚያስኬድ አይደለም። ወደ ዋናዎቹ ተጨባጭ ነጥቦች እንዝለቅና አቶ ኃይለ ማርያም ቃለ መሐላ በፈጸሙበት ንግግራቸው ዲሞክራሲና የሰብአዊ መብት ጥበቃ በሀገሪቱ ውስጥ የሚኖረውን ይዞታ እንዲሻሻል እንሰራለን፣ ችግሮች ባሉበት እንዲስተካከሉ እናደርጋለን፣ ከሰብአዊ መብት ድርጅቶች ጋርና ከብሔራዊ የምርጫ ቦርድ ጋር እንዲሁም ከተቃዋሚ ፓርቲዎች ጋር እንሰራለን ብለዋል። እስኪ አንዷን ሰበዝ እንምዘዝ። የፖለቲካ ምህዳሩ ጠበበ፣ በፓርላማ የህዝብ ውክልና ያላ የሚያስተዳድራቸው ተቃዋሚ ኃይሎች ፈጽሞ ቦታ እንዳይኖራቸው ሆኑ። የተለየ ሀሳብ በሀገር ውስጥ መንሸራሸር አይችልም። ከገዢ ፓርቲ ውጭ የሚል ድምጽ የሚሰማበት በተቃዋሚዎቹ ብቻ ሳይሆን ዓለም አቀፍ የሰብአዊ መብት ድርጅቶችና ተቋማት ጨምሮ የሚሰጡት ትችት ነው። አቶ መኮንን፣ እሱ ላይ ምን አይነት ለውጥ ሊኖር ይችላል የሚል ተስፋ አለት። ይህን ነገር ደጋግመን ደጋግመን እንሰማዋለን በተቃዋሚው ጎራ ግን ተቃዋሚው ይሄ ያስፈልገኛል ብሎ መጠየቅ ነው እንጂ ልክ እንዲያደረገው፣ እኔስ ግዴታዬ ምንድን ነው? ማድረግ ያለብኝ እኔስ እንዴት መቀየር አለብኝ ብሎ ሲጠይቅ ሰምተ ነው አናውቅም። በኢትዮጵያ ውስጥ ያለው ሁኔታ በህጋዊነት ተመዝግቦ የሚንቀሳቀሱ ተቃዋሚዎች ፓርቲያቸውን አስመዝግበው ለውድድርም ቀርበዋል እኮ ቱ ታውዘንድ ቴን ላይ እነሱ ባጠፉት ጥፋት ነው በድምፅ ብልጫ የተነፉት። ይሄ ምንም ጥያቄ የሌለው ጉዳይ እኮ ነው። አሁንም ቢሆን ተቃዋሚው ማድረግ ያለበት በዚሁ በጀመረው በህጋዊ ሁኔታ እየተንቀሳቀሰ አንዳንድ ችግሮች ካሉ አንዳንድ እኮ ችግሮች እናያለን። አንዳንድ ስብሰባ ሊሰባሰቡ ሲሉ ችግር ያጋጥማቸዋል። በአንዳንድ በታች በወረዳ ከተማዎችም አንዳንድ ችግሮች አሉ። ይሄንን ነገር በፍርድ ቤትም ይሁን በምርጫ ኮሚቴ አብሮ እየሰሩ እየቀጠሉ ከዛ ባሻገር ደግሞ በሀገሪቱ ላይ ለውጥ ያመጣሉ ተብሎ የተጀመሩ ጅማሮዎች አሉ። አሁን ለምሳሌ በተለይ በኢኮኖሚው ላይ በዚሁ ላይ ሁሉ አጋርነታቸውን እየገለጹ ለህዝቡ በምን ያህል ስራ እየሰሩ ይሄንን ነገር ከግቡ እንደሚያደርሱ ከዛም በተሻለ ደግሞ መመሪያ ይዘው መጥተው እንዴት አድርገው የላቀ ደረጃ እንደሚያደርሱት እየሰበኩ ቢንቀሳቀሱ ኮ አሸንፈው መቀመጫ አግኝተው እኮ ፓርላማን መግባት ይችላሉ። አሁን ተመልሰን የለን የሁለት ሺ አምስት መቶ ሺ ዘጠኝ መቶ ዘጠና ሰባት ምርጫ እንዳንጎበኘ እፈራለሁ እንጂ ያን ያን ሁሉ ወንበር በፌዴራል ብቻ ሳይሆን በክልል ሁሉ ያን ሁሉ ወንበር አግኝተው እኮ አይ ሁሉ ነገር ካልሰጣችሁን እንዲህ ብለው እኮ የወጡ ተቃዋሚዎች ነው ያሉን። አንዳንድ ጊዜም እኮ ቀበሌ በታች በወረዳ ደረጃ እኮ የማይወዳደሩ ተቃዋሚዎች እኮ ነው ያሉን። ተቃዋሚዎቻችን እኮ ከታች ወርደው ይሄ አሜሪካ ነገር ግራስ ሩት እንደሚባለው በየገበሬ ማህበሩ በየቀበሌው እየወረዱ እየሰሩ የተሻለ ነገር እንዴት እንደሚያመጡ እያሳዩ መጓዝ አለባቸው። ይቅርታ ጣልቃ መግባት አለብኝ። ለሰአሽ የሚያስል አሁን የሚሏቸውን ስራዎች የሚሰሩ በገጠር መንደሮች፣ በገበሬ ማህበሮች፣ በወረዳዎች ዛሬ በህጋዊነት ተመዝግበው በሀገር ውስጥ የሚንቀሳቀሱ ተቃዋሚ ቡድኖች የመንግስት ተጽዕኖ ይደርስብናል፣ አባሎቻችን ይታሰራሉ፣ ይገረፋሉ የሚል ክሶች በተደጋጋሚ ያወጣሉ። እነኚህ ክሶች ደግሞ በተቃዋሚዎቹ ብቻ ሳይሆን በዓለም አቀፍ የሰብአዊ መብት ድርጅቶችና ተቋማትም የተስተጋባ ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በሪፖርቱ ያቀረበው ነው። ቅድም ባሉት ደረጃ ታች ወርደው በቀበሌና በመንደር የሚሰሩ ዛሬ በሀገር ውስጥ ያሉ የተመዘገቡ የፖለቲካ ድርጅቶችም ችግር አለብን እያሉ ነው። ያ የሚቀረፍበትና የሚስተካከልበት ተስፋ አሎት በአቶ ኃይለማርያም ደሳለኝ አስተዳደር።